ዮሐንስ ለደቡብ አፍሪቃው የነጻነት ታጋይ ለኔልሰን ማንዴላ አዲስ አበባ ላይ ለአራት ሳምንታት ወታደራዊ ስልጠና የሰጡት ኮሎኔል ፈቃዱ ዋኬኔ ባለፈው ሳምንት መጨረሻ ከዚህ ዓለም በሞት መለየታቸው ተሰምቷል። እንግዲህ እሳቸው መሞታቸው ሰምተን የተለያዩ መረጃዎችን በሚዲያም ብዙም ሽፋን አልተሰጠውም። ከቤተሰብም ከሚቀርቧቸው ወዳጅ ዘመዶችም የተለያዩ መረጃዎችን ማሰባሰብ ችያለሁ። በዚህም መሰረት እንግዲህ ኮሎኔል ፈቃዱ ዋኬኔ አስራ ዘጠኝ ሀያ ዘጠኝ አመተ ምህረት በመናገሻ ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውም በተስፋ ኮከብ እንዲሁም ሁለተኛ ደረጃ ትምህርታቸው በዳግማዊ ሚኒሊክ ከተማሩ በኋላ በአስራ ዘጠኝ ሀምሳ አመተ ምህረት ነበረ በፖሊስ ማሰልጠኛ ለሁለት አመታት ተኩል፣ እንዲሁም እስራኤል በልዩ የኮማንዶ ስልጠና ሰልጥነው ወይ ውትግር ነው አለም የተለያዩ የፖሊስ ስራ ድርሻዎች ና ሀላፊነቶች ሲያገለግሉ ነበረ። እዚህ ላይ በወታደራዊ ብቃታቸውና ዲሲፕሊናቸው ተመርጠው ነው እንግዲህ በሚስጥር በፈረንጆቹ አቆጣጠር በአስራ የስልሳ ሁለት አመተ ምረት ማንዴላን ሊያሰለጥኑ የተደረጉት ኮሎኔል ፍቃዱ ዋኬኔ አርብ ዕለት ነው ከዚህ አለም በሞት የተለዩት። እንግዲህ በኮሪያ ሆስፒታልም፣ በተለያዩ የህክምና ተቋማት የህክምና እርዳታ ሲደረግላቸው እንደነበረ ተነግሮኛል። ጥሮታ ላይ ነበሩ። ባለትዳር ና የሁለት ልጆች አባት እንደሆኑ ነው። ቅዳሜ ዕለት ነው እንግዲህ የቀብር ስነስርአታቸው የተፈጸመ እንግዲህ እንዴት ነበር የኮሎኔል ፈቃዱ ዋኬኔ ና የኔልሰን ማንዴላ ግንኙነት? በወቅቱ እሳቸውም አያውቋቸውም እንደነበረ ነው ከቤተሰቦቻቸውም ከዚህ በፊት በሰጡ ጋዜጣዊ መግለጫ የማይተክሩት ሚስጢር እንደነበረ እንዲያውቋቸው አይፈቀድላቸው ነበር። በራሳቸው ጥረት ነው። በኋላ እየተግባቡ ከሄዱ በኋላ ማንዴላ መሆናቸውን ያወቋቸው እና በስልጠና ወቅት የሽምቅ ውጊያ፣ የተለያዩ የጦር መሳሪያዎች አጠቃቀም እንዲሁም ደግሞ በተለይ የፈንጂ አጠቃቀም እና ማጥመድ እንዲሁም ማምከን ሲያስተምሯቸው ምንም የማይደነግጡ ሰው ፍንዳታ ሲሰማ አንዳንዴ ተኝተው ምናምን ራሳቸው መከላከል ሲጠበቅባቸው ካለመፍራታቸው የተነሳ ቆመው ይመለከቱና ይማሩ እንደነበረ በትምህርታ ማንዴላቸውም በጣም እንደው አንዳንዴ እኔንም ይቀድመኝ ነበር እስከ ማለት ነው ገለጿቸው። ማንዴላ እና በጥሩ ወታደራዊ ዲሲፕሊን እና በራሳቸው የመተማመን በኋላ ለነበራቸው የትግል ጽናት የሳቸው ማስተዋጽኦ ከፍተኛ እንደነበረ ነው እንግዲህ ያገኘሁት መረጃ የሚያመላክተው። ማንዴላ እንግዲህ አዲስ አበባ ነበሩ ከኮኖሬል ፈቃዱ ዋኬኔ ጋር የዛን ጊዜ መቶ አለቃ ፈቃዱ ዋኬኔ ነበሩ ለአራት ሳምንታት ነው ይህንን የወታደራዊ ስልጠና የሰጧቸው ኢትዮጵያ ውስጥ። እንግዲህ ምን ያህል ሚዲያ ሽፋን አገኘ ይሄ? ትልቅ ታሪክ። የሚገርምሽ ነገር ይሄ ነው። እንግዲህ በእኛ ሀገር ብዙ ጊዜ አንድ ሰው ሲሞት ነበረ እንደውም የሚደለቅለት እሳቸው፣ ነገር ግን ምንም አይነት የሚዲያ ሽፋን አለማግኘቱ ነው። በቀብራቸውም ብዙም ከእሳቸው የተለየ ወይም ያልተሻለ አስተዋጽኦ ያደረጉ ሰዎች፣ ቲፎዞች ነው እንግዲህ እዚህ ሀገር አንዳንድ የሚታየው ነገር። አርቲስት መስፍን አበበም ቀብር አይተናል። የሚዲያ ሽፋንም አልነበረም፣ አርቲስቶችም አልተገኙም። በአጠቃላይ የዛም እዚህም እንደዛው፣ ቤተሰቦችም እሳቸው አድናቂዎችም እንደ አገር ወዳድ ሰዎችም ያነጋገር ያዘኑበት ነገር ቢኖር አንድም የሚዲያ የግልም ይሁን የመንግስት አንድም ሽፋን አለመሰጠቱ በአፍሪካ ሕብረት ደረጃ በሀገር አቀፍ ደረጃ ትልቅ ጀግና ተብለው ለሳቸው በሚመጥን መልኩ የቅብር ስነ መፈጸም ሲገባው አንድም የመንግስት ባለስልጣን ባልተገኘበት አንድም የሚዲያ ሽፋን ባልተሰጠበት ሁኔታ የቅብር ስነ መፈጸሙ ብዙዎችን አሳዝኗል። ዮሀንስ ገብረ እግዚአብሔር ከአዲስ አበባ ለሰጠህን ቃለ መልልስ አመሰግናለሁ። እኔም አመሰግናለሁ።